የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ በዛሬው ምሽት ዝግጅታችን ደግሞ ባሳለፍነው ሳምንት ካቀረብናቸው የጋቢና ቪኦኤ መሰናዶች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩምና ጽዮን ግርማ አብረናችሁ እናመሻለን። መልካም ጊዜ። ቀዳሚው ዘገባችን ወደ ምኒልክ ቤተ መንግስት ይወስደናል። አምስት ሚሊዮን ብር ለአንድ ሰው ራት ገበታ ለሸገር በሚል የተጠራው ገቢው አዲስ አበባ ለማስዋብ የሚል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊው ስነስርዓት ላይም ለመታደም እያንዳንዳቸው አምስት ሚሊዮን ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከአመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒልክ እልፍኝን ለታዳሚያኑ ሲያስጎበኙ የነበሩት አርክቴክት ዮሀንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል። የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ የተደረገው እንደው ታሪካዊ የሆነው ቤተ መንግስቱ ለሕዝብ ክፍት ሲሆን በብዙ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው ከዛም በላይ መቼም ከመቶ ምናምን ዓመት በፊት ዳግማዊ አጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋር በሀሳቡ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሪ እንደው እንደኛ ሀገር አድራጊ ለማድረግ በመስቀርቀር ላይ ባሉ ሀገሮች የተለመደው ከውጭ በሚገኝ እርዳታ፣ ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ አመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳንስ አጥኚዎች ሀሳብ እንደሚሰጡበት እንደሚፈጩበት እንደው ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል። ሁል ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ እጋራለሁ። ይሄኛው ከዛ የሚለየው ከማህበረሰቡ የማህበረሰቡ ቀጥታ ተሳታፊነት ከታች ጀምሮ ሰው ተሳትፎ ለከተማ ለሀገሬ ተቆርቁሬ የሚል መንፈስ የሚያመጣ ስለሆነ፣ እርግጥ ቀላል ብርም አይደለም። ቅድም እንዳልነው በአንድ አንድ ግለሰብ ለዚህ ኢኒሽቲቭ አምስት ሚሊዮን ብር ዴዲኬት አድርጎ አሁን ባለው ከፍተኛ ጫና በዚህ አይነት አዳጊ ሀገር ውስጥ ኖሮ ይህን ያህል ብር ማዋጣት ትልቅ ኮሚትመንት። በኢትዮጵያ ታሪክ ውስጥ እንደምናውቀው ብዙዎቻችን የመንግስታቱ መኖሪያ የሚሰሩበት መስሪያ ቤት በተለይም ደግሞ ቤተ መንግስት ከሩቅ የሚፈራ፣ የሚታፈር፣ የሚከበር የማይደረስበት ነው። እንደውም ዜጎቻችን የምናስታውሰው የአራት ኪሎ ቤተ መንግስት በዙሪያው ላይ ከተሰቀሉት ማስታወሻዎች መካከል ፎቶግራፍ ማንሳት ክልክል ነው፣ በዚህ በኩል ማለፍ ክልክል ነው የሚሉ ክልከላዎች፣ በመረማደጃ በእግር መሄጃዎችም ቀደም ብለው እግረኞች እንዳያልፉባቸው ምልክት የሚቀመጡባቸው ትኩር ብሎ ለማየትም የሚያስደነግጥ፣ ምክንያቱም ወታደሮቹ ቁጡ ናቸው፣ ወደዛ መጠጋት አይቻልም። ይሄ ነው እንግዲህ በጋራ የነበረን ትዝታ። አሁን ግን ያ ተለውጦ ሰዎች እንደልባቸው ውስጡ ገብተው እያንዳንዱ ቢሮዎች ውስጥ እያንዳንዱ መኝታ ክፍል እየዞሩ ማየት እጅግ አስደናቂ የታሪክ ክፍል ይመስለኛል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ Sagale America ገቢና Gabina ከጋቢና ጋር ስለሆናችሁ፣ እናመሰግናለን። አድማጮቻችን አሁን ወደ ወሎ እናቀናለን። በዚያ የሚኖሩና የእስልምና እምነት ተከታይ ያልሆኑ የኅብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን የሮመዳንን ጾም አስፈትተዋል ወይንም አስፈጥረዋል ሲል መስፍን አድራጌ ጉዳዩን ይነግረናል። እንደሚከተል ይቀርባል። በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ህዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ፣ ጾማችሁ ሂስመር የሚሉ የክርስትና እምነት ተከታዮች ጸዋሚ ወንድሞቻቸውን በማስፈጠር የሚያደርጉትን ርብር ብለት ተመለከተ። ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት፣ ከእንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለነሱ አብሮነት ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬ ወንዝ አካባቢ የሚ ኖሮ ዳዊት ሰጠኝ ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በግል ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅረብ ሶላት ሲያደርጉ የነበሩ ከአንድ መቶ የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል። የመጀመሪያችን ነው። እንደዚህ ውሃ ይዘን ተምር ይዘን መስኪድ ደጃፍ ተገኝተን እንትን ያለ ነው። ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለን። እና አንድ ጓደኛ ቀድሜ የነገርኩት ቢላል ጀማል የሚባል ሙስሊም ጓደኛ ለኝ፣ ጠራሁት፣ አናገረኝ፣ በጣም ደስ አለው። ጁማ ከሰዓት፣ እነሱም ከሰላት በኋላ አብረን ሂደን ማቴሪያሎችን ገዝተን፣ ጠረጴዛ አዘጋጅተን፣ ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም ዛሬም ነገም አንድነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደገን መስጊድ በር ላይ ለማስፈጠር ችለናል። ለዚህም መልካም ሴት ጭረቶቹ በጥቅል የአካባቢው ማህበረሰብ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል። መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደግኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህጻነታችን ሙስሊም ጓደኞቻችን ጋር መስጊድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው አብረው ሸሆቻችን ቁርአን አስቀርተው ፍቅር መገበው ተንከባክበው ነው እንትን ያሳደጉን። ስለዚህ ይህን ተከትሎ ደግሞ የእኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርአት ረመዳን ሰዓት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄደው እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው። የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራችኝ ስራ፣ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል፤ እንጂ እኔ ምንም አዲስ ፈጠር ያለሁ ብዬ ወይም ደግሞ አዲስ አድርጊያለሁ ብዬ የማስበውም ነገር የለም። የእናቴ ልጆ ተገኝቻለሁ ባይነት እውነት ነው። የእናቴ የወሎዋ የሰብል አበበ ልጅ ተገኝቻለሁ ብዬ ነው ማስበው። የዳዊት አብሮ አደ ጓደኛና የእስልምና እምነት ተከታይ የሆነው ቢላል ጀማል ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚያ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል wenn du sie dann... አደገኛ ሰዓት ላይ የመጡ ልጆች የወንዝ መጠበቂያ እርከ ልትለው ትችላለ። የተለያየ ካብ ነገሮች ልታቸው ትችላለ። ያለ ንብረት እንዳይሸረሸር እንደዛ ነው። የማይወዳ ወደረም ጠላንም የዚህ ትውልድ ተቀባዮች እኛ የሴቶቻችን እጣ ፈንታ ከአባቶቻችን እጆቶ እኛ እጅ ያወርቋል። መጠበቂ ያለብን እኛ ነን። ስለዚህ የዚህን ትውልድ አደራ በለከቡ ኃላፊነት እጃቸውን ዘርግተው ካሳዩ ሰዎች ለእኔ ዳዊት ልቁም ቦታ ይይዛል ብያመናል። ነው ዳዊት ለሁላችንም ትልቅ የቤት ስራ የሰጠን በፍቅራችን ላይ በአንድነታችን ላይ እንድናስብ እንድናጤም ያደረግን ብዬ አምናለሁ። የፍጥሪያ ፕሮግራሙ ብዙዎችን ስሜት ያደረገ እንደነበር ወጣቶቹ ይመሰክራሉ። የእውነት ለመናገር በጣም ነው ደስ ያላቸው። በጣም ከድሮ እናቴ ታደርግ የነበረውን ነገር እኔ ዘመን ደግሜ እንደዚህ ሳደርግ ሲያዩ አንዳንዶች ትላልቅ ሰዎች እኔ ይዘኝ ሁሉ ያለቀሱት ምንድን ነው፣ ያሳደጉኝ ሰዎች ናቸው። አላውቅም፣ በተወሰነ ደረጃ ገብታ ተፈጥሮ ነበር መሰል። በዛ ሰዓት ብዙ ሰዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል። የሚሉት ነገር ጠፍታቸው እየመረቁት ምናምን በቃ ዝም ብለው በቃ ደንግጠው ሁላንት የሚሉ ሰዎች ነበሩ ጓደ ጓደኞቹ ላይ የእምነት አባቶች ላይ ትልቅ ሰዎች ላይ የነበረው ያሳደጉ ሰዎች ላይ የነበረው ስሜት ከሚገልጽ ል በላይ በጣም ልብ የሚነካ ደስ የሚል ነገር ነው። በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሼህ አብዱ እንድሪስም ይሄን ይላሉ። ያው በጣም ደስ አለን ያው ቅርብን። ተባብረን ጓደኞቹ ጋር እናቀዋለን ጓደኞቻችን ይዞ ቀርቦ ያው ፍጥራው ላይ ተባብረን እንዲፈጠር አስደርገንለታል። ያው ያየው መሰሁላ ጥሩ ነው ብሎ ሀሳቡን ተቀብሎታል። ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ አቶ ሳሙኤል ኬሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችን ታድሏል። እንደ አቶ ሳሙኤል ወሎ ላይ በሃይማኖት መከባበር መዋደ ላይ ትልቅ ስራ እየተሰራ ነው ያለውና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክር አካባቢ ማህበረሰብ ያለው የሙስሊም ማህበረሰብ ነው ያለውና ነገር ግን ቤተክርስቲያኑ ነው የሚጠብቁት። ታቦቱን የሚጠብቁት ሙስሊሞች ናቸው። ሌላው እዚሁ በኮምቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም፣ እንደ ራሳቸው አድርገው የሚንከባከቡትም፣ ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት፣ አጠቃላይ ያለውን ሁኔታ ለህዝበ ክርስቲያኑ የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው። በወሎ ውስጥ የሚገኘው ጥብቅና ጥልቅ ሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አስሏልና መቻቻል የሚለው ቃል ምናልባት ሁሉ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቃሉ እራሱ ስንነሳ ትችለኛለህ፣ እችለሀለሁ የነካ እንዲያው አይነት ስሜት የሚያጨር ነው። ሁሉ ላይ ግን ስትሄድ ከዚህ ቢሆን ከዚህ በወጣ መልኩ ተዋደ ተፋቅደ እኔ ስለ አንተ አስቤ አንተ ስለእኔ ያስበ ስታስብ ደግሞ በመጨለቅ ውስጥ ሁላ ጭምር ሆነ የሚኖርበት ማህበረሰብ ክፍል ነው። ጓደኛ ስትይ እምነቱ አጠይቀውም የሆነ ቦታ ስትል እምነት አጠይቀ ምን የማየት ነገር። አሁን አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሸረሸሩ ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ። ወጣቶቹ መቼም ዛሬ ላይ ብዙ ነገሮች አሉ። ቴክኖሎጂ አለና የበለጠ የሚያቀራርቡ ነገሮችን በነዛ መስራት አለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ እንድንበታተን፣ እንድንጣላ መሆን የለብንም። ምክንያቱም ይህን ባደረግን ቁጥር ከእኛም በላይ ያሳደግን ማህበረሰብ ሰላሙን እየነሳን እንጎደዋለን። ይሄ ደግሞ ለሱ አይገባም። አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስኪር ላይ ቤተ ክርስቲያን ላይ የእምነት ተቋሞች ላይ ስለ ሀገራችን ሰላም ስለህዝቦች ህዝቦች አንድነት ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብዬ አምናለሁ። ረመዳን ካሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከዳሴ or I 8 Gatina, D-O-E-H. Shedding Gatina. Palashangul, Palashangul, Palashangul. The Gatina, The መስፍን አድራጌን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። አፍሪካ በዓለም ላይ ከተሞች በፍጥነት እየተስፋፉባት ካሉ አህጉሮች ቀዳሚ ሆናለች። የተባበሩት መንግስታት ድርጅት በሚቀጥሉት አስራ አምስት ዓመታት በፍጥነት በማደግ ላይ የሚገኙ አስር አገራት አፍሪካዊ ይሆናሉ ሲል ተንብየዋል። እንዲህ ያለው ፈጣን እድገትና ተግዳሮቶቹን የሚዳስሰው የኒኮላስ ፒናውልት ዘገባን ሀብታሙ ስዩም ወደ አማርኛ መልሶታል። ከሳሐራ በታች ባለው የአፍሪቃ ክፍል ከተሞች የሚኖረው ህዝብ ቁጥሩ ከአውሮጳውያኑ 1990ዎቹ አጋማሽ ወዲህ በጥፍ ጨምሯል። በ2016 የአውሮጳውያኑ አቆጣጠር የህዝብ ቁጥሩ 400 ሚሊዮን ተቆጥረዋል። የዘርፉ ባለሙያዎች እንደሚሉት የቀጠናው 40 መቶኛ ህዝብ የሚኖረው በከተሞች ውስጥ ነው። እንደ ኢሮፒያን አቆጣጠር በ20 ዓ ም 30 በመቶ ብቻ ነበረ ከተሞችን መኖሪያ ያደረገው። ሆኖም የመሠረተ ልማት ዘርጋታዎችና ኢንዱስትሪዎች መቆርቆር በሕዝቡ ቁጥር ማሻቀብ ልክ እያደገ አይደለም። ከሰሃራ በታች የሚኖረው 60 በመቶ ከተሜ ድህነት ባደቀቃቸው መንደሮች ይኖራል። ለመጠጥ የሚሆን ንጹሕ ውሃ የሚያገኘው ከአራት ሰዎች መካከል አንዱ ብቻ ነው። ደካማ የጽዳጅ ማስወገጃና የጎርፍ ቁጥጥር ስርዓቶች ሌላ ፈተና ደቅነዋል። ኩማን ኮሲያ ታሚያ ከአይቮሪ ኮስት የመጡ የባህላዊ ሥርዓት ደንብ ንግሥት ናቸው። እያንዳንዱ የዝናብ ወቅት የሚያስከትለው ጎርፍ ሐሳብ ጥሎባቸዋል። የዝናብ ወቅት ሲመጣ ምን ማድረግ እንዳለባቸው ግራ እንደሚጋቡ ሁሉም ነገር እንደሚዘጋጋ እያነሱ ነው የሚያማድሩት። አማዱ ዲያራ ደግሞ በሴኔጋል ዋና ከተማ ዳካር የሚገኘው ሰሜን ፓይኪን ቀጠና አስተዳዳሪ ናቸው። ቆሻሻን ለማስወገድ አለመቻል ችግሮችን እያባባሰ እንደሆነ ያነሳሉ። ር ፕሮም አማዱ ቆሻሻን ለመቅበር የሚረዱ ተቋማት ባለመኖራቸው መቸገራቸውን በዳካር ቀጠና ካሉ ቤቶች የሚወጣው ቆሻሻን የሚያበል አንድ ብቻ ተቋም እንዳለ ይህም በምላሹ ችግር እንዳስከተለ ቆሻሻን ወደ ሌላ ጠቃሚ ሁነት ከመቀየር ይልቅ መሬት ውስጥ እንዲቀበር መደረጉ ለዜጎች አደገኛ ሁኔታን እየፈጠረ ስለ መሆኑ ነው የተናገሩት። በአብዛኛው የአፍሪቃ ክፍል ያለው የከተሞች መስፋፋት በትናንሽና መካከለኛ ከተሞች ላይ የሚታይ ነው። ከአፍሪቃ ሕዝብ ከግማሽ ትንሽ ላቅ የሚለው የህዝብ ቁጥራቸው ከ250 ሺህ በታች በሆኑ ከተሞች ይኖራል። ማጌቻ ዝል ድንበር የለሽ ከተሜዎች የተሰኘ መንግሥታ ያልሆነ ድርጅት መስራች ናቸው። እሳቸው እንደሚሉት መካከለኛ ከተሞች ለአፍሪካ መጻኢ ዘመን መልካም ነገር ይኖራቸዋል። si les villes intermédiaires n'existent pas, on ne peut pas relier les grandes villes et la zone መካከለኛ ከተሞች ከሌሉ ትልልቅ ከተሞችና ገጠራማ ስፍራዎችን ለማገናኘት ይቸግራል። ገጠራማ ስፍራዎች አስፈላጊው የቁሳቁስ ሀብት ብሎም የሥራ ዕድል የላቸውም ነው ያሉት። እንደሳቸው ትንታኔ ወጣቶች ወደ ከተማ መፍለስን በሚያባብስ መልኩ ገጠራማ ስፍራዎችን ለቀው በመውጣት ላይ ይገኛሉ። ይህም በበኩሉ ትልልቅ ከተሞች የኢኮኖሚና የማኅበራዊ ችግሮች ቋት እንዲሆኑ ያደርጋቸዋል። ወትሮም ትልቅ የነበሩ የአፍሪካ ከተሞች እየበለጠ እየሰፉ ነው። የናይጄሪያው ሌጎስ የዓለም ትልቁ ከተማ እንደሚሆን ይጠበቃል። ሌጎስ በ2100 የአውሮፓውያኑ ዘመን 88.3 ሚሊዮን ሕዝብ የሚኖርበት ከተማ ይሆናል ሲል የዓለም ኢኮኖሚ ፎረም የተሰኘው ተቋም ተንብዮአል። ከአሁን በኋላ ከእናንተ የሚጠበቀው ጥያቄ ተፈናቅለናል፣ እርዳታ አቅርቡልን ሳይሆን ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አስገንቡልን የሚል መሆን አለበት፣ ያለው ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር ታማኝ በየነ ሲሆን ታማኝ በየነና የወርልድ ቪዥን የኢትዮጵያ ዋና ዳይሬክተር ኤድዋርድ ብራውን በጌዲዮ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር አቶ ታማኝ በየነ ከተለያዩ ትውልድ ኢትዮጵያውያንና የዲያስፖራ የዲያስፖራ ማህበረሰብ አባላት ያሰባሰበውን ከአንድ ሚሊዮን ዶላር በላይ ለወርልድ ቪዥን ኢትዮጵያ ማስረከቡም ይታወሳል። በዛሬው ዕለትም በሐዋሳ ከተማ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ይቅርታ፣ በጌዲዮ ገደብ ወረዳ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኮልናል። ከታማኝ በየነ ንግግር ይጀምራል ዘገባው። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁም። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ጌዲዮ መሆናችሁ ብቻ አይደለም። ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሀዘናችሁ ሀዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የሕይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናቸውን ልናሳይ ነውና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። አክቲቪስት ታማኝ በየነ ከአሁን ወዲያ ከእናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አደራ ላለሁኝ ብሏል ለእኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናል ና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን ሆስፒታል ገንቡልን ውሃ ውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም እናንተም አትፍቀዱ ይህን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራቸው ይሆናል። መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በኩልነት እንድትኖሩ እንድትጥሩ። የኢትዮጵያ ሰላም ሚኒስቴር ሚኒስትር ዴኤታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዲሬክተርና አክቲቪስት ታማኝ በየነም ላደረጉት በጎ አድራጎት ምስጋናቸውን አቅርቧል። ዛሬ እዚህ የመጣ ነው ኢትዮጵያዊ ወንድም ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር፣ ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ፣ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም በምታደርጉት ይህን ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋና ይን ሌሎችም ኢትዮጵያውያን የእሱን አርያ በመከተል በተለያዩ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርበዋል። በዓለም አቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታውነታቸውን አሳይተውናል ያሉት አቶ አበበበሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸውም አለንቸኝት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የገዶ ሕዝብ ካሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብሮን በበኩላቸው ወርልድ ቪዥን ለችግር የተጋለጡ ኢትዮጵያውያን ስረዳ ቆይቷል ነው ያሉትም። መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብአቶችን ጭምር ሲያቀርብ መቆይቱን ተናግረው ለዚህም አንድ ነጥብ ሶስት ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው ዓመትም አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል። ታማኝ በየነ ከምዕራብና ምስራቅ ጉጭ እንዲሁም ከገዲዮ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከአንድ ነጥብ ሶስት ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምፅ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልሎ የነበሩባቸው የይርጋጨፌና የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘዴዎስ ገዲኦ ዞን። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ አሜሪካ ራ ገቢና። አዲሱ የጸረ ሽብር ረቂቅ ሕግ ወደ ተወካዮቹ ምክር ቤት እንደተመራ ተሰምቷል። ረቂቅ ሕጉ ሽብርተኝነትን ከመከላከል ባሻገር የዜጎችን ሰብአዊ መብቶችም ያስከብራል ተብሎለታል። መለስካቸው አማሃ ስለ ጉዳዩ በዝርዝር ይነግረናል። የሚኒስትሮች ምክር ቤት በ68ኛው መደበኛ ስብሰባው አዲሱን የጸረ ሽብር ህግ አጽድቆ ወደ ተወካዮች ምክር ቤት እንደላከው ተሰማ። የመጀመሪያ ደረጃ ረቂቁን ያዘጋጀው ግብረ ኃይል ሰብሳቢ አቶ አመሃ መኮንን ለቪኦኤ እንደገለጹት ከሆነ ለተወካዮች ምክር ቤት የቀረበው ህግ ከቀድሞ በብዙ መልኩ የተለየ ነው። የቀድሞ ህግ ሙሉ በሙሉ ዓላማው ያደረገው ዜጎችን ከሽብርተኝነት መጠበቅ ወይንም መከላከል የሚል ነበር እንጂ በዚህ ሂደት የዜጎች መብት የሚከበርበትን ድንጋጌዎች የያዘ እንዳልነበረ አስታውሰዋል። ከመግቢያው ወይም በህግ ቋንቋ ፕሪያምብል ከምንለው ክፍል ጀምሮ ራሱን የቻለም አንቀጽ ከዚህ አንጻር ተቀምጦለታል። ይሄ ህግ በሽብር ወንጀልን መከላከል ብቻ ሳይሆን አላማው የዜጎችን ሰብአዊ መብቶችን መጠበቅ ወይም ማክበርን ማስከበርንም ጭምርና በሽብር ወንጀል የተጠረጠሩ ሰዎችም ራሳቸው ካያያዛቸው ጀምሮ የክስ ሂደቱ ሁሉ ፍትሐዊ ወይም ዓለም አቀፍ ደረጃውን የጠበቀ እንዲሆን ማድረግ እንዳለበት። ይህን ህግ በመተግበር በኩል ሚና የሚኖራቸው አካላት የደህንነት ተቋሙ፣ የፖሊስ የምርመራ ስራውን የሚሰራው ከሳሽ የሆነው አቃቢ ህግ እና በኋላም ጉዳዩን በዳኝነት የሚያየው ፍርድ ቤትም ጭምር ይህን ህግ ሲተገብሩና ሲያስተገብሩ እነዚህን ግምት ውስጥ ማስገባት እንዳለባቸው የዜጎቶችን የአዋጁ የህጉ አላማ በዚህም ሆነ በዛ ሽብርተኝነትን መከላከል ብቻ ሳይሆን የዜጎችን መብቶች ማክበር፣ ማስከበር መሆኑን ጭምር ግምት ውስጥ በማስገባት እንዲተረጉሙት የሚያስገነዝብ ነው። እንግዲህ ህጉ እዚህ ድረስ ሄዷል። ከዚህ በኋላ እነዚህ ተቋማት በዚሁ መሰረት ይፈጽማሉ አይፈጽሙም የሚለው ወደፊት የሚታይ ነው። ግን በስልጠና ይሄ መሞላት አለበት። በቀድሞው ህግ ወይንም አሁን በስራ ላይ ያለው የጸረ ሽብር ህግ በንጹሐንና በተጠርጣሪዎች መብቶች ላይ የሚያደርሰው በደል ክፉኛ ከሚተችባቸው ነጥቦች አንዱ ነው። አቶ አምሃ መኮንን እንደሚሉት ቀደም ሲል ከተገለጸው፣ በአዲሱ ረቂቅ አጠቃላይ ጥበቃ ከተደረገላቸው ሰብአዊ መብቶች በተጨማሪም ዝርዝር መጠበቂያ ድንጋጌዎች አሉ ይላሉ። ለምሳሌ በህጉ በግልጽ አንድ ይሄ መብትን በመጠየቅ የሚደረግ ተቃውሞ፣ ሰልፍ፣ ስብሰባ በሽብርተኝነት ወይም በሽብር ወንጀል እንደማያስጠይቅ በግልጽ ተቀምጧል። በህግ ያገኙት ወይም በእጃቸው የገባን መረጃ ለሶስተኛ ወገን አሳልፎ የመስጠት ያለ መስጠት መብት ያላቸው ወይም ያለ መስጠት ግዴታ ያለባቸው ለምሳሌ ጋዜጠኞች፣ ሐኪሞች የመሳሰሉ አካላት ያገኙት መረጃ አንድ የሽብር ወንጀል ሊፈጸም በዝግጅት ላይ ወይም በእቅድ ላይ ያለ ወይም እየተፈጸመ ያለ መሆኑን የሚያመለክት እስካልሆነ ድረስ ለመግለጽ እንደማይገደዱ እና ይሄም ሳይገልጹ ቢቀሩም በሽብርተኝነት ተባባሪ እንዲህ ተብለው ሊከሰሱ እንደማይችሉ በግልጽ ጥበቃ ተደርጓል። በረቂቅ ህጉ ከተመለከቱት ድንጋጌዎች መካከል ይህም አለ። ሌላም በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጀኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል ይሄ ማለት ግን ያው እነዚሁ አካላት ሁለቱንም አይነት የማጣቀስ ነገር ካለ ለምሳሌ እንዳልኩት ከመንግስት በአንድ በኩል ከመንግስት የጸጥታና የመከላከያ ጋር ሀይል ጋር ግጭት ውስጥ መግባት ሲመች ደግሞ የሽብር ተግባር የሚፈጽሙ ከሆነ ከመጠየቅ የሚያድን አይደለም አሁን በስራ ላይ ባለው ሕግ መሰረት አስፈጻሚው የመንግስት አካል ማንንም ቡድን በሽብርተኝነት ለመሰየም ፓርላማ ብቻ ማቅረብና እንዲህ የተሰኘው ድርጅት አሸባሪ ድርጅት ነው ብሎ ማጸደቅ ነበረ። በዚህ በአዲሱ ረቂቅ ግን ሂደቱ እንደዚህ ቀላል አይደለም። ምናልባት ከቀድሞ በጣም የተለየው ቀጥታ ወደ መሰየም ከመሄዱ በፊት ይሄ በሽብርተኝነት እንዲሰየም ቀረበለት ድርጅት ስለ ጉዳዩ የሚሰጠው አስተያየት ካለ አስተያየት እንዲሰጥ የመሰማት እድል ማለት ነው እንዲሰጥ ማድረግ እንዳለበት የተቀመጠ ነገር አለ። ከዛ በኋላ አንድ ድርጅት በሽብርተኝነት ከተሰየመም በኋላ ከሽብርተኝነት ስያሜው እንዲነሳለት ሊያመለክት የሚችልበት ስርዓት ተበጅቷል። እንደውም እዚህ ላይ በሽብርተኝነት የተሰየመው ድርጅት ብቻ ሳይሆን ሌላ ማንኛውም ሰው ያ ድርጅት ከሽብርተኝነት ስያሜው እንዲፋቅ የሽብርተኝነት ስያሜው እንዲፋቅለት ሊያመለክት እንደሚችልና ይህን ይህም በማመልከቱም ራሱን በሽብርተኝነት ተባባሪ ሊሆን እንደማይችል ተቀምጧል። ሌሎች በርካታም ብዙ ለውጦች ታክለውበታል። አቶ አምሃ መኮንን ለቪኦኤ እንደገለጹት በሚኒስትሮች ምክር ቤት የጸደቀው ረቂቅ ደረገበት በምክር ቤቱ በአስረጅነት የተገኙ የግብረ ኃይሉ አባላት ነግረዋቸዋል። ረቂቁ ህግ ሆኖ ሊወጣ የቀረው ሂደት አጭር ነው። ህጉን በተግባር ለማዋል ግን በህግ አስፈጻሚውና ተርጓሚው አካሎች ከፍተኛ የአተያይ ለውጥ እንደሚያስፈልግ አቶ አመሀ በአጽንኦት አሳስበዋል። መለስካቸው አምሃ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ራዲዮ Sakale አሜሪካ። ከአሜሪካ ድምፅ ራዲዮ የሚቀርበው የጋቢና መሰናዶ ይቀጥላል። እስካሁን ደግሞ ትንሽ የመዝናኛ አፍታን ንውሰድ። በዛሬ በጎንደር ዩኒቨርሲቲ የሶሽሎጂ መምህር የሆነው ቢንያም አበባው ለጋቢና አድማጮች ሙዚቃ እንዲመርጥ ጠይቀነዋል። ከሙዚቃው በፊት ግን መምህርነቱና ሙዚቀኝነቱን እንዴት እንዳስማመው ይነግረናል። ሁለት የተለያየ የሚመስሉ የተራራቁ የሚመስሉ ስራዎች ናቸው ግን በመሰረቱ አንድ ሰው መማር የሚችለው ከብዙ ምንጮች ነው። ማስተማርም የሚችለው በብዙ መልኩና በብዙ መንገድ ነው እና የተለያዩ ቢመስሉም ግን ሁለቱንም ሰውን ለማስተማሪያ በተቻለ መጠን ፎርማል ኤጁኬሽንንም ዩኒቨርሲቲንም ይኛውንም ደግሞ በተቻለ መጠን መልዕክቶች ያላቸውን ስራ በመስራት ሰዎችም የተወሰነ ለማስተማር መሞከር ነው እና ሁለቱም እንዳስተማሪነት ነው ምንም እየከበደ የሚከብድ ቢመስሉም ግን ሁለቱም ጊዜ ሰጥቶ በመሞከር በመስራት፣ በሁለቱም መልዕክት ለማስተላለፍ፣ በሁለቱም ለማስተማር ነው እንግዲህ የሚሞክረው። ሰመና ወርቅን ነው ልጋብዝ፣ ግን የምወደው ሰመና ወርቅ ያለው በመሄድ ነጠሪያም ነው። አሁን መስከረም የሚወጣው እንዳልኩት በዛ ተጨማሪ ደግሞ በጣም ጥሩ መልዕክት ነው ያለው። የምር የልብኝ ነገር ነው የጻፉት። እ በግለሰብ ደረጃ አንዳንድ ኢትዮጵያ የሚሰማኝን ሀሳብ የጻፉት። ስለዚህ ሱን አድማጮች እንዲያዳምጡ ምን ይዛምታለሁ ማለት ነው

እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ በአዳዲስ ዝግጅቶች እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ምሽት ይሁንላችሁ።